ኬንያውያን ትናንት ያካሄዱትን የምርጫ ውጤት እንዳይቀበሉ ዋናው የተቃዋሚ መሪና የፓርቲው ፕሬዚዳንት እጩ ተወዳዳሪው ራይላ ኦዲንጋ ጥሪ አሰሙ። ከተሰጠው ድምፅ 96 ከመቶ የተቆጠረ ሲሆን ስልጣን ላይ ያሉት ፕሬዚዳንት ኡሁሩ ኬንያታ 54 ለ45 በሆነ ልዩነት እየመሩ መሆናቸው ተዘግቧል። በሌላ በኩል ደግሞ ከምርጫው ጋር ፖሊስ አላስፈላጊ ያልሆነ ኃይል እንዳይጠቀም ዓለም አቀፍ የሰብአዊ መብት ተመዋጋች ቡድን አምነስቲ ኢንተርናሽናል አሳስቧል። የኬንያ ምርጫ ኮሚሽን ውጤቱን ዛሬ እንደማያሳውቅ ማምሻውን ገልጧል። ቀደም ሲልም ውጤት የመግለጽ ዕቅድ እንደሌለው አስመልክቶ በቴክስት የስልክ መልእክት የተላለፈ ዜናም የሐሰት መሆኑን አመልክቷል። ከኬንያ ዋና ከተማ ናይሮቢ የደረሰንን የጂል ክሬግን ዘገባ ሰለሞን አማተ ይዞ ቀርቧል። የኬንያ የምርጫ ኮሚሽን የምርጫውን ውጤት ዛሬ እንደማያሳውቅ ማምሻውን ባሰራጨው መልእክት ገልጿል። ቀደም ሲልም ቢሆን እቅድ እንዳልነበረው አመልክቶ በኤስኤምኤስ ወይም በቴክስት መልእክት የተናፈሰው ሐሰት ነው ሲል አስተባብሏል። ወትሮ በትርምስ የሚሞሉት የናይሮቢ መንገዶችና ጎዳናዎች ዛሬ ጭር ብለው ውለዋል። የተሰጡት ድምፆች ወደ ናይሮቢው ብሔራዊ ቆጠራ ማዕከል ሲጎርፉ ውለዋል። ማዕከሉም ቆጠራዎቹ እንደ ተጠናቀቁ ከስር ከስር የየወረዳውን ውጤት ሲገልጹ ውሏል። ኤንኤኤስኤ ወይም ናሳ በሚል ምሕፃር የሚጠራው የብሔራዊው የላቀ ጥምረት እጩ የሆኑት የተቃውሞ መሪ ራይላ ኦዲንጋ ግን የምርጫ ኮሚሽኑ የመጨረሻውን ውጤት ከተሰጡት ድምፆች ጋር የሚቀርቡለትን ቅጾችና ሰነዶች ፈትሾ ሳያረጋግጥ አጠቃላዩን ውጤት እንዳያሳውቅ አሳስበዋል። ሕዝባችን ውጤቶቹን እንዳይቀበል እየነገርነው ነው። የፕሬዝደንታዊ ምርጫው ብቻ ሳይሆን በአጠቃላይ የገዢዎችና የአካባቢ ምክር ቤቶች ምርጫዎች ውጤቶች ሁሉ ባዕድ ቁጥሮች ናቸው። ይህን ነው ለኬንያውያን እየነገር ነው ያለ ነው። እንዲረጋጉና እንደ ተረጋጉ እንዲቆዩም ነው እየጠየቅናቸው ያለ ነው። ራይላ ኦዲንጋ ቀደም ሲልም ገዢው ጁቤሊ ፓርቲ በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ የምርጫ ማጭበርበር ፈጽሟል ሲሉ በትዊተር ከሰዋል። አሁን ግን ይዘናቸዋል ብለዋል። በምርጫ ስርዓቱ የኮምፒውተር አሰራር ላይ ተፈጽሟል የተባለውን ሰርጎ ገብ ጥቃት እየጠቆሙ የፕሬዚደንት ኡሁሩ ኬንያታ ፓርቲ የሆነው ጁቤሊ ፓርቲ ዋና ጸሐፊ ራፋኤል ቱጁ ስለ ምርጫው እንዲህ ብለዋል። ይህ ብርቱ ፍክክር የተደረገበት ዘመቻ እንደሆነ እንገነዘባለን። መቼም አንዱ ሲያሸንፍ ተሸናፊም ይኖራል። አንድ ወገን ሲሸነፍ ደግሞ ስሜት የሚነኩ ሁኔታዎች በአግባቡ ይፈጠራሉ። በተለይ ስሜትህን፣ ገንዘብህን፣ ጊዜህን፣ ጉልበትህን ሁሉ በዘመቻው ላይ ካፈሰስክ። ይሁን እንጂ ጥሪያችን ውጤቱን መቀበል አለብን የሚል ነው። ይህ ፕሬዝደንታችን ቁርጠኝነታቸውን እየገለጹ ያሉበት አቋም ነው። ናሳዎችም እንዲሁ ለዚህ ሐሳብ ራሳቸውን ያስገዛሉ የሚል ተስፋ አለን። የምርጫ ኮሚሽኑ ሊቀመንበር ዋፉላ ቼቡካቲ በሰጡት መግለጫ ተቃዋሚው ጥምረት ናሳ እያናፈሰ ያለው ከምርጫ ሂደቱ አንዷን ጉዳይ የውጤቶቹን መነገር አስመልክቶ ያለውን ነጥብ አንስቶ ነው ብለዋል። እንደምንረዳው ያለው ብቸኛ ጉዳይ የውጤቶቹ መነገር እንጂ በአጠቃላይ የምርጫው ሂደት ላይ አይደለም። ለዚህም ኮሚሽኑ ተጨማሪ ሥራዎችን እያከናወነ ነው ያለው። በሚወጡ ውጤቶች ላይ ከመተማመን ይልቅ የመጨረሻውን ውጤት ከማወጃችን በፊት ዋናዎቹ የምርጫ ሰነዶችን እንድናውቅና ማጣራትም እንድንችል እንዲደርሱን እየጠየቅን ነው። የአርባ ሺህ ስምንት መቶ ሰማንያ ሦስቱም የምርጫ ጣቢያዎች ሰነዶች ስካን የተደረጉ ቅጂዎች በእጃቸው እንደሚገኙ የኮሚሽኑ ሊቀመንበር ቸቡካቲ ተናግረዋል። ከሁለት መቶ ዘጠና የምርጫ ወረዳዎችን በተመሳሳይ ሁኔታ ስካን የተደረጉ ሰነዶችን እየጠበቁ እንደሆኑ አመልክተዋል። ጊዜያዊ ውጤቶችን ለመግለጽ እየተጠቀሙ ያሉት ዋናዎቹን ሰነዶች መሆኑን ገልጸዋል። በቅጂዎቹና በዋናዎቹ ሰነዶች መካከል አለመጣጣም ካለ የተፈረሙት ዋና ቅጂዎች ውጤቱን ለመግለጽ ጉዳይ አገልግሎት ላይ የሚውሉ መሆኑንም ሊቀመንበሩ አክለው አስረድተዋል። በአጠቃላይ በመላ ሀገሪቱ ያለው ሁኔታ የተረጋጋ መሆኑ ቢገለጽም በምዕራባዊቱ ከተማ ኪሱሙ ውስጥ ግን የተቃውሞ ሰልፎች እንደነበሩና ፖሊስ አስለቃሽ ጋዝ መርጨቱ ተዘግቧል። በናይሮቢ ማታሬ መንደርም እንዲሁ የተቃውሞ እንቅስቃሴዎች እንደታዩ ታውቋል። በሌላ በኩል ደግሞ ከምርጫው ጋር የተያያዙ የተቃውሞ እንቅስቃሴዎች ቢኖሩ የኬንያ ፖሊስ አላስፈላጊ ኃይል ከመጠቀም እንዲቆጠብ አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን አሳስቧል። የአምነስቲ የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዳይሬክተር ሙቶኒ ዋንየኪ ማምሻውን በሰጡት መግለጫ በምርጫው ኤሌክትሮኒክ መረጃዎች ላይ ሰርጎ ገብ ጥቃት መፈጸሙ ዛሬ ጠዋት መነገሩ ጥርጣሬን ያጫረ ሲሆን የተቃዋሚዎቹን ደጋፊዎች ወደ መንገድ እየገፋ ነው ብለዋል። በመሆኑም ፖሊስ ሰላማዊ ተቃዋሚዎቹን ለመበተን ኃይል ወይም ጥይት መጠቀም የለበትም። ኃይል መጠቀም የሚያስፈልገው እንደ መጨረሻ አማራጭ ብቻ ነው። ያኔም ቢሆን ሕይወትን ለማዳን ሲባል ብቻ እጅግ አነስተኛ የሆነ ኃይል ነው መጠቀም የሚያስፈልገው ብለዋል የአምነስቲ የአካባቢው ዳይሬክተር ሙቶኒ ዋንየኪ።